የአንድነት ለዲሞክራሲና ለፍትህ ፓርቲ ትናንትና በመቀሌ ከተማ እንዲካሄድ የጠራው የተቃውሞ ሰልፍ እንዳልተካሄደ ገልጿል። ምክንያቱም ደግሞ የመንግስት አካላት ሰልፍ እንዲካሄድ ስላልፈቀዱና ሕዝቡን ሲቀሰቅሱ በፖሊስ ትዕዛዝ እንደተከለከሉ የአመራር አባሎቻቸውም እንደታሰሩም ጭምር መሆኑን የፓርቲው የሕግና የሰብአዊ ጉዳይ ቋሚ ኮሚቴ ኃላፊ አቶ ደምሴ መንግስቱ ይናገራሉ። ፖሊስ በበኩሉ የተቃውሞ ሰልፉ እንዳይካሄድ አልከለከልንም፣ ነገር ግን መቀሌ ከተማ ውስጥ በድምፅ ማጉያ እንዳይቀሰቅሱ ሕግን መሰረት በማድረግ ይከልክለናል ይላሉ። ግርማ የገብሩ የሁለቱንም ወገን አስተያየት የያዘ ዘገባ አስተላልፏል። አንድነት ለዴሞክራሲና ለፍትህ ፓርቲ ትላንት በመቀለ ከተማ እንዲካሄድ ጠርቶት ለነበረው የተቃውሞ ሰልፍ ሰሞኑን ወደ ማህበረሰቡ የበተነው የጥሪ ወረቀት ይዘቱ የሚከተሉትን ይላል። ፍትሐዊ ያልሆነው የግብር ተመን ለንግድ ማህበረሰቡ እንቅፋት ስለሆነ መስተካከል አለበት። አስቀድሞ መከላከል እንጂ ተደብቀህ በመቆየት ነጋዴዎችን ማሰር መፍትሄ አይሆንም። የመሬት ሊዝ አዋጅ ድሃው የኅብረተሰብ ክፍል የመኖሪያ ቤት እንዳያገኝ ስለሚያደርግ መቆም አለበት። የጸረ ሽብር አዋጁ ጋዜጠኞችንና ፖለቲከኞችን ለማሰር የወጣ ሕገ መንግስቱን የጣሰ ሕግ ነው። ኢህአዴግ በሃይማኖት ጉዳዮች ላይ ጣልቃ መግባቱ ይብቃው። ኅብረተሰብ አማራጭ ሀሳብ እንዳይሰማ መከልከል የሽንፈት አመለካከት ነው። የኢትዮጵያ ቴሌቪዥን ከተቃዋሚዎች የሚሰጠውን ሀሳብ ሳይቆራርጥ የተሟላ መረጃ ለህብረተሰብ ማቅረብ ይኖሩበታል የሚሉና ሌሎችም ይገኙበታል። ለዚህም ትላንት እሁድ ሐምሌ 28 መነሻው ከሮማናት አደባባይ በማድረግ እንዲካሄድ የተቃውሞ ሰልፍ መጥራቱን የፓርቲው የአመራር አባላት ይገልጻሉ። ቢሆንም የመንግስት አካላት ባደረሱብን ጫና ሰልፉ ሳይካሄድ ቀርቷል ብለዋል። በቀጥታ ያመራ ነው ወደ ከንቲባው ጽህፈት ቤት ነው። የከንቲባው ጽህፈት ቤት ኃላፊ አቶ ጌታቸው ገብረስላሴ ነው ያነጋገር ነው። አልፈቀድንም ነው። ሆኖም ግን ስብሰባና የሰላማዊ ሰልፍ አዋጅ ህግ የሚደነግገው በአርባ ስምንት ሰዓት ውስጥ በጽሁፍ መልስ ካልተሰጠ እንደ እንደተፈቀደ ይቆጠራል በሚለው በዛ መሰረት ነው ይሄድ ነው። ቀጥሎ እኛ ወደ ስራችን ነው የገባ ነው። በብዙ ሺህ የሚቆጠር በትግርኛ የተጻፉ በራሪ ወረቀቶች ነበሩ። እሱን ነው ማደል የነበረብን። ወደ ወረቀት ማሰራጨት ገባንና ሁለት አባላቶቻችን ነው በቀጥታ የተያዙት የማነ አሰፋና ከአዲስ አበባ የመጣው የአንድነት ፓርቲ ብሔራዊ ምክር ቤት አባል እንግዳ ወልደ ጻዲቅ ተይዘው ወደ ቀዳማይ ወያኔ ክፍለ ከተማ ፖሊስ መምሪያ ተወሰዱ። ከዛ የተወሰኑ ሰዓታት ታስረው ተፈቱ። እንግዲህ ቀጣዩ አርብ ዕለት ከፍተኛ የድምፅ ማጉያም በመኪናችን ላይ አድርገን ሮማናት አደባባይ አካባቢ ለመቀስቀስ ስንሞክር በትራፊክ ፖሊስ ሶስት አባላቶቻችንና መኪናው ሞንታርቦ ተጭኖ ወደ አጠቃላይ ፖሊስ መምሪያ ቀረብን። በዚህን ጊዜ የጣቢያው አዛዥ ኮማንደሩ ስለሌሉ ነገ ጠዋት እንድትመጡ ተብሎ በማግስቱ ተዘዋውረንም መቀስቀስ ካልቻን እባኮትን በሮማናት አደባባይ እንኳ እንቀስቅስ፣ አንድ ቦታ አስቀምጠን ስንል የማይሆን ነገር ነው፣ የማይቻል ነው፣ በወንጀል ትጠየቃላችሁ ነው ያሉት። እንግዲህ እኛ ማድረግ ስላለብን ህጉም ስለሚፈቅድልን ሮማናት አደባባይ መቀስቀስ ጀመርን። በራሪ ወረቀቶች ማደል ጀመርን። ህዝቡን በብዛት መጥቶ አይዟችሁ እያለን ነበረ። የቀዳማይ ወያኔ ክፍለ ከተማ ፖሊስ አዛዥ ዋና ኢንስፔክተር አንድነት ነገሰ መጡና ሞንታርቦውንም ጭነው እንደገናም ደግሞ ሁለቱም ከፍተኛ አመራሮቻችን ጭነው ወደ ክፍለ ከተማ ፖሊስ ጣቢያ ወሰዱ። የታሰሩበት ሁኔታ ለማጣራት ስንሞክር የተከለከለ ነው። በድምፅ ማጉያ እዛ አደባባይ ላይ ሆናችሁ መቀስቀስ አችሉም ተባል በእስራት ተጀምሮ በሚያስገርም ሁኔታ በእስራት ስለተፈጸመ በዚህ ሁኔታ ሰላማዊ ሰልፉ ማድረጉ ሁኔታው ስለማይፈቅድ እንደተቋረጠ ለመቀሌ ነዋሪና ለደጋፊዎቻችን እንዲገለጽ ብለን በግልጽ ነግረናቸዋል። እና ከዛም በኋላ በቀጥታ ጣቢያ ሄደን በዋስ ለማስፈታት ጥረት አድርገን ከፍተኛ አመራሮቻችን ሊፈቱ ችለዋል። ይህንን ከፓርቲው የቀረበ ቅሬታ መሰረት በማድረግ በመቀለ የቀዳማይ ወያነ ክፍለ ከተማ ፖሊስ አዛዥ ምክትል ኮማንደር አንድነት ነገሰን ዛሬ ጠዋት አነጋግሬያቸዋለሁ። ምክትል ኮማንደር አንድነት ፖሊስ ህግን ተከትሎ መስራቱን ጠቅሰው፣ የፓርቲው ተወካዮች ግን ህግን መጣሳቸው ለዚህም ፖሊስ ህግ ማስከበሩን ይናገራሉ። ከአስር ቀን በፊት ነው ያን ወረቀት መበጠን የጀመሩት። ማንኛ ፖስተር ደግሞ በየአደባባዩ እየለጠፉ እንደመጡ ይታወቃል። ሆኖም ግን በመቀለ ከተማ እንደሚታወቀው በድምፅ ማጉያ አድርገ ቅስቀሳ ማድረግ አይፈቀድም። ለፖለቲካ ፓርቲውን፣ ለንግድ ስራ ይሁን፣ ለማንኛውም ስራ ለሚሰራ አይፈቀድም። ወረቀት በሄደባቸው ቦታ መስጠት ትችላላችሁ። ከዚህ አልፋቸው ግን ይህን ነገር ማድረግ አትችሉ። በዚህ ከነ አቶ ደምሴ ቁጭ ብለን ተነጋግረናል። እሺ ብለው ሂደዋል። በማግስት ደግሞ ገበያ ባለበት፣ ጠቅላላ ሰው በሚንቀሳቀስበት አደባባይ ያን ድምፅ ማጉያ አድርገው ደግሞ ህዝቡን እንዲረበሽ አድርገዋል። ያን ነገር አይፈቀድም፣ አንሱ። አናነሳም። በዚህ ላይ ደግሞ የሆነ ነገር ሲነሳ በእነሱ ላይ ጥቃት እንዳይደርስ በሚል ታሳቢ ንብረታቸው በፖሊስ ጣቢያ ተከሎ እንዲቆይ አድርገናል። በዚህ ምክንያት ያን ነገር ስናደርግ ደግሞ ያን ተላልፈው ደግሞ የማይሆን ነገር በየአደባባዩ ሲሰሩ ያን ነገር ህግ ውጭ ነው ተብለው በፖሊስ ጣቢያ እንዲታሰሩ ተደርገዋል። ከዛ በኋላ ግን በነገታው በዋስ እንዲወጡና ያን ሰላማዊ ሰልፍ ደግሞ የማድረግ መብት ስላላቸው እንድታካሄድ ተብሎ እንደዚህ ሲሉ ሰው ሳይመጣ ሲቀር ፖሊስ ነው ያን ነገር እንደዚህ ያደረገል ነው መሳብ ጀምረዋል። ስለዚህ ሁኔታውን የነበረው ይህን ነው የሚመስለው። መቀሌ ከተማ ውስጥ እየዞሩ ቅስቀሳ እንዳያካሄዱ ወይም ደግሞ በሮማናት አደባባይ ሆነው በድምፅ ማጉያ ቅስቀሳ እንዳያካሄዱ የሚከለክልበትን ህጋዊ መሰረት አለው። ፖሊስ አለው። ህጋዊ ነው። በህጋዊ መሰረት ነው። ምክንያቱም ቅድምኮ ተናግሬያለሁ። በመቀሌ ከተማ በድምፅ ማጊያ ማንኛውም የቅስቀሳ ስራ መስራት እንደማይፈቀድ ማንኛውም ሰው ያውቃል። ያን ነገር ለመረጋጋት ምንም ነገር ጉዳት ሳይደርስባቸው ነው ያን ነገር እቃ ወደ ፖሊስ እንዲመጣ የተደረገው። ያን እቃ ደግሞ ተሰጣቸዋል፣ አልቆየም። በንጋቶ ደግሞ እቃቸው ይዘው እንዲሄዱ ደግሞ ተደርገዋል። ሰዎች የታሰሩበት ምክንያት ምንድን ነው ማለት የትኛውን ህግ ስለተላለፉ ነው የታሰሩ? የተላለፉት ህግ ሰለማ ሰልፍ የሚደረግበት ቀን በ28 እነሱን ቅስቀሳ አድርጎ የሚያካሂዱ ያህል በ27 ሰባት የተፈቀደላችሁ ለ28 እንጂ ለ27 አይደለም። ቅስቀሳ አይደለም ደግሞ የምታረጉት ያላችሁት ሰላማዊ ሰልፍ ነውና ከአሁን ጀምር የሚል ቅስቀሳ ነው የተደረገው። ስለዚህ ያን የሚጻረር ስራ ስለሰሩ ነው በህግ ጥላ ስር እንዲውል የተደረገው። ከዛ አልፈን እኮ ሰላማዊ ሰልፍ እንደተፈቀደ ሰምተናል። ለነሱ የሚደረገውን ጥበቃ እንዲደረግም እስከ ትናንትና ይጀምራል ተብለው ያን ጥበቃ ስናረግ ነው የዋልነው። በአጋጣሚ ግን ሰው ስላልተሰበሰበ ያን ሁኔታ ሊናገሩ ችለዋል እንጂ እኛ ህግ ተከትለን የሰራ ነው ከህግ ውጭ የሄዱት ነው ስላቸው እንጂ እኛ አይደለ ነው። አንድነት ለዲሞክራሲና ለፍትህ ፓርቲ የተቃውሞ ሰልፉ መቼ እንደሚካሄድ ለወደፊቱ እንደሚያሳውቅ ገልጿል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ።